የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎችም መስፋፋቱን መንግሥት አስታውቋል። የችግሩ ስፋትና የተመዘገቡ በሽተኞች ቁጥር ግን አልተገለጠም። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ልኮልናል። የአጣዳፊ ትውከትና ተቅማጥ በሽታ በተለያዩ የአዲስ አበባ አካባቢዎች መከሰቱ ከተገለጸ ወራት ተቆጥረዋል። የበሽታውን ስርጭትና ቁጥጥር በተመለከተ መረጃዎች ሲሰራጩ የቆዩትም ይህቺኑ ከተማ ማዕከል በማድረግ ነው። ዛሬ ይፋ የተደረገው መረጃ ግን በሽታው ወደ ክልሎችም መሰራጨቱን አረጋግጧል። የኢትዮጵያ ጤና ምርምር ኢንስቲትዩት ምክትል ዳይሬክተር ዶክተር ዳዲ ጂማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት በሽታው ወደ ክልሎችም ተዛምቷል። በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር ክልል በአማራ ክልልም እንደዚሁ የተወሰኑ ሕሙማኖች ሪፖርት ተደርጓል። ስለዚህ ይልቁንም የመዛመት አዝማሚያ ያለው ማለት ነው። አጠቃላይ የህብረተሰብ ተሳትፎ ነው፣ ንቅናቄ ያስፈልጋል። ሁላችንም በተደራጀ መልኩ እንቅስቃሴ አድርገን አካባቢያችንን ማጽዳት፣ የግል ንጽህናችንን በሚገባ መጠበቅ ምግባችን ንጹህ ስለመሆኑ ማረጋገጥ ምንጠጣው ውሃ ንጹህ ስለመሆኑ ማረጋገጥ ያስፈልገናል። የሁላችንም ድርሻ ይሆናል ማለት ነው። በክልሎችም ሆነ በአዲስ አበባ የተመዘገቡ በሽተኞች ቁጥር ግን በዘገባው አልተጠቀሰም። ቪኦኤ ከዚሁ ኢንስቲትዩትና ከጤና ጥበቃ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ